አውሮፓና ጀርመን። ናይጄሪያዊቷ ጆይኬ ኬ በልጅ ሞግዚትነት ስራ እንደምታገኝ ቃል ተገብቶላት ነበረ ወደ ኢጣሊያ የሄደችው። ኢጣሊያ ስትደርስ ግን በውኗም በህልሟም ያልጠበቀችው ነገር ነበረ የገጠማት። ሞግዚትነቱ ተስፋ ሆኖ ቀርቶ መጨረሻዋ አንዲት ማዳም የሚሏት ናይጄሪያዊት ቤት ሆኖ አረፈ። ማዳም ከናይጄሪያ እንደ ጆይ ሁሉ ስራ ታገኛላችሁ የሚል ተስፋ ተሰጥቷቸው ወደ ኢጣሊያ የሚመጡ ወጣት ናይጄሪያውያን ሴቶችን ለወሲብ ንግድ የሚያሰማሩ አንጋፋ ሴተኛ አዳሪዎች የተለምዶ መጠሪያ ነው። ጆይ ኢጣሊያ ሄዳ ሳትወድ በግድ በማዳም አሰሪነት በሴተኛ አዳሪነት ተሰማራች። ማዳም መጀመሪያ እንደተቀበለቻት ባለዕዳ መሆኗን ነበር ያረዳቻት። እርሷ እንደምትለው ኢጣሊያ ከመጣችበት ጊዜ አንስቶ ገንዘብ እጇ ገብቶ አያውቅም። ትልቅ ተስፋ ሰንቄ ነበር የመጣሁት። ያኔ ወደዚህ ስመጣ ስለ ጉዞዬ ምንም የማውቀው ነገር አልነበረም። መጨረሻዬ ሴተኛ አዳሪነት ይሆናል ብዬ አልገመትኩም ነበር። እሷ ማዳም ለጉዞ የወጣው 45 ሺሮ እዳ እንዳለብኝና ሁሉንም ገንዘብ መክፈል እንደሚጠበቅብኝ ነገረችኝ። የዓለም የስራ ድርጅት በእንግሊዝኛው ምህጻር አይ ኤል ኦ እንደሚለው በዓለም ዙሪያ ለሴተኛ አዳሪነትና ለልጅ ወታደርነት እንዲሁም ለተለያዩ የጉልበት ስራዎች እንደ ባሪያ የሚታገቱ የሚሸጡና የሚለወጡ ሰዎች ቁጥር ወደ 21 ሚሊዮን ይጠጋል። ከመካከላቸው 11.4 ሚሊዮኑ ሴቶችና ህጻናት ናቸው። ባለፈው የካቲት ለአውሮፓ ህብረት ፓርላማ የቀረበ አንድ ጥናት እንዳመለከተው ይህን መሰሉ ንግድ እንዲስፋፋ እገዛ ካደረጉት ውስጥ የሰዎች እንቅስቃሴ መጨመርና አዳዲስ ቴክኖሎጂዎች ተጠቃሽ ናቸው። በጥናቱ መሰረት የችግሩ ዋነኛ ተጠቂዎች ሴቶችና ህጻናት ናቸው። በተባበሩት መንግስታት የአደንዛዥ እጾችና የወንጀል ተከላካይ ቢሮ በእንግሊዝኛው መጻር ዩኤንኦዲሲ በሰዎች መነገድ ላይ ያተኮረውን የመጀመሪያ ዘገባ ከዛሬ አስር ዓመት በፊት ካዘጋጁት አጥኚዎች አንዱ ፋብሪዞ ሳሪካ ናቸው። ሳሪካ ለዶቼቨለ በሰጡት ቃለ ምልልስ እንዳሉት በዚህ ስራ የተሰማሩት ደላሎች አይነትና አደረጃጀት የተለያየ ነው። በጣም የተለያዩ ህገ ወጥ የሰዎች አሸጋጋሪዎች አሉ። ስራው የሚከናወነው በየአካባቢው ባሉ ግለሰቦች፣ እንዲሁም አነስተኛ ቡድኖች አማካኝነት ነው። እነዚህ ሰዎች ምናልባት ከጎረቤት ሀገራት ውስጥም ይህን ስራ ያካሂዳሉ። ከዚህ ሌላ ትላልቅና የተደራጁ በህገወጥ መንገድ ገንዘብ ከአንዱ ሀገር ወደ ሌላው የሚያሸሹ በጉቦና በመሳሰሉት ወንጀሎች ውስጥ የተዘፈቁ ወንጀለኛ ቡድኖችም ይገኙበታል። ሰዎችን እንደ ዕቃ የሚሸጡና የሚለውጡት እነዚህ ደላሎች ሴቶቹን የሚመለምሉት ከማታለል በተጨማሪ በማስፈራራትና ኃይልን በመጠቀምም ጭምር ነው። ከዚህ ወንጀል ተጠቂዎች አብዛኛዎቹም የተሻለ ሕይወት ፍለጋ ከሀገራቸው ውጭ ለመሄድ የሚፈልጉ የድህነት ሕይወት የሚገፉ ሰዎች ናቸው። ከአፍሪቃ ሴቶች ለወሲብ ንግድ ወደ አውሮጳ ከሚሰደዱባቸው ሀገራት ግንባር ቀደሟ ናይጄሪያ ናት። ማዳሞችና ሌሎች ጉልበተኛ ቡድኖች በአውሮጳ የተከሰተውን የስደተኞች ቀውስ በመጠቀም በርካታ ልጃገረዶችን ወደ መንግስት አልባዋ ሊቢያ እየላኩ ነው። ሴቶቹ እድል ከቀናቸው በሜዲትራኒያን ባህር በኩል በህይወት ኢጣሊያ ሊገቡ ይችላሉ። ጉዳዩን በቅርበት የሚከታተለው ዎክ ፍሪ የተባለው ድርጅት እንደሚለው በጎርጎሮሳውያኑ 2015 ከ5600 በላይ ሴትና ልጃገረድ ናይጄሪያውያን አደገኛውን የባህር ጉዞ አልፈው ኢጣሊያ ገብተዋል። ባለፉት ሰባት ወራት በተመሳሳይ መንገድ ኢጣሊያ የደረሱት ናይጄሪያውያን 1250 ደርሰዋል። የዚህ ወንጀል ሰለባዎች አውሮጳ የሚመጡት በተጭበረበረ ሰነድ በአውሮፕላንም ጭምር መሆኑን የተባበሩት መንግስታት የአደንዛዥ ዕጾችና የወንጀል ተከላካይ ቢሮ ዩኤንኦዲሲ አስታውቋል። አውሮጳ ከሚመጡት ከየአምስቱ ሴቶች አራቱ በሴተኛ አዳሪነት ነው የሚሰማሩት። ዩሮስታት የተባለው የአውሮጳ የስታቲስቲክስ ጽህፈት ቤት ት ከ28ቱ የአውሮጳ ህብረት አባል ሀገራት እያሰባሰበው መረጃ እንደሚያመለክተው ዘመናዊው የሰዎች ፍንገላ በዋነኛነት የሚካሄደው በአውሮጳ ህብረት ድንበር ውስጥ ነው። ከዚህ ወንጀል ሰለባዎች 65 በመቶ የአውሮጳ ህብረት አባል ሀገራት ዜጎች ናቸው። በተለይ በሸንገን አባል ሀገራት ሰዎቹን ለዚሁ ስራ ከአገር ወደ አገር የማዛወሩ ስራ የሚካሄደው በዋነኛነት ከምስራቅና ከመካከለኛው አውሮጳ ወደ ምዕራብ አውሮጳ ነው። ፍንገላው በዋነኛነት ከሮማንያና ከቡልጋሪያ የሚካሄድ ሲሆን ከእስያ ከአፍሪቃና ከደቡብ አሜሪካም የሚመጡት ጥቂት የሚባሉ አይደሉም። ባለፉት አስር ዓመታት እየቀነሰ ቢሄድም ከሩሲያ ከዩክሬንና ከሞልዶቫ ሰዎች እየተፈነገሉ ወደ ምዕራብ አውሮጳ መምጣታቸው አልቆመም። ይህን ወንጀል ለመከላከል የአውሮጳ ህብረት አባል ሀገራት ከወሲብ ንግድ ጋር የተያያዘን እንቅስቃሴ በሙሉ በወንጀል ድርጊትነት ከመፈረጅ አንስቶ ልዩ ልዩ ህጎችንም አውጥተዋል። በተባበሩት መንግስታት ድርጅት ደረጃም በጎርጎሮሳዊው ህዳር 20ዓ ም በተለይ የሴቶችና ህጻናትን ፍንገላ ለመከላከልና በወንጀሉ የተሰማሩ ሰዎችን ለመቅጣት የድርጅቱ ጠቅላላ ጉባኤ አንድ ደንብ አጽድቋል። በዚሁ ደንብ መሰረት በሰዎች መነገድ ማለት ሰዎችን በማስፈራራት በኃይል በማገት፣ በማጭበርበር፣ በማታለል ስልጣንን ያለ አግባብ በመጠቀም ገንዘብ በመስጠት ወይንም በመቀበል ሰዎችን ለመበዝበዝ በቁጥጥር ስር ለማድረግ መመልመል፣ ማዘዋወር፣ ማገት፣ መያዝ መያዝና ለሌላ ሰው አሳልፎ መስጠት የሚል ትርጉም ተሰጥቶታል። ሰዎችን በሴተኛ አዳሪነት አሰማርቶ መበዝበዝ፣ በኃይል በግዳጅ ስራ ማሰማራት፣ በባርነት ወይንም ከባርነት ጋር በሚመሳሰል መንገድ ሰዎችን መያዝ እንዲሁም በኃይልና በግዳጅ ማሰራትና የሰዎችን የሰውነት አካላት ማውጣትንም ይጨምራል። ከዚህ ደንብ በኋላ በሰዎች መነገድ ከፍተኛ ትኩረት ተሰጥቶታል። ዓለም አቀፉ የፖሊስ ድርጅት ኢንተርፖልና የአውሮጳቻው ዩሮፖል ድንበር ተሻጋሪውን ይህን ወንጀል ለመከላከል በጋራ እየሰሩ ነው። የፌዴራል ጀርመን የወንጀል ጉዳዮች መስሪያ ቤት በሰዎች የመነገድን ጉዳይ የሚመለከተው ክፍል ምክትል ኃላፊ፣ ሄልጋ ጋየር ሁለቱ ድርጅቶች ተባብረው መስራታቸው የሚደገፍ ነው ይላሉ። በጋየር አስተያየት ችግሩን ለመከላከል ሰዎቹ የሚሸጋገሩባቸው ሀገራትም በጋራ መስራት ይኖርባቸዋል። ልጊዜም ሰዎቹ ከሚመጡባቸውና ከሚሸጋግሩባቸው ሀገራት ጋር አብረን መስራት ይኖርብናል። የሴተኛ ዳሪነቱን ስራ ስናስብ ሴተኛ ዳሪዎቹ በጀርመን ብቻ ሳይሆን በኦስትሪያ፣ በስዊዘርላንድ፣ በኔዘርላንድስ እንዲሁም በፈረንሳይ ወይም በቤልጅግ በዚሁ ስራ ይሰማራሉ። ጀርመንም ሰዎች በግዳጅ በሴተኛ ዳሪነት ከሚሰማሩባቸው የምዕራብ አውሮጳ ሀገራት አንዷ ናት። የጋይለር መስሪያ ቤት እንደሚለው በጎርጎሮሳዊ 2014 ለወሲብ ብዝበዛ የተዳረጉ የሶስት መቶ ዘጠና ሁለት ሰዎች ክሶች ተመዝግበዋል። እንደ መስሪያ ቤቱ በዚሁ ዓመት የተመዘገቡት የጉልበት ብዝበዛ ወንጀሎች 11 ብቻ ናቸው። ይሁንና ጋይለር በስታትስቲክስ የተያዘው ቁጥርና እውነታው ግን ሊለያይ ይችላል ይላሉ። ከ150 ሺህ እስከ 200 ሺህ የሚጠጉ ሴተኛ አዳሪዎች እንዳሉ በሚገመትባት በጀርመን በግዳጅ በዚህ ስራ ተሰማሩ ተብለው የተመዘገቡት ቁጥር እጅግ አነስተኛ ሆኖ ተገኝቷል። ሊያ አከርማን በሰዎች መነገድን የሚቃወምና ለሴቶቹም አጋርነቱን የሚያሳይ ዞልቮዲ የተባለው ድርጅት ውስጥ ሲሰሩ ከ30 ዓመት በላይ ሆኗቸዋል። እሳቸው እንዳሉት ባለፈው ዓመት ብቻ 1700 ሰዎች የወሲብ ንግድና የጥቃት ሰለባ መሆናቸውን ለድርጅታቸው አስታውቀዋል። አብዛኛዎቹም ከባልካን ሀገራት በተለይም ከሩማኒያ ከቡልጋሪያ፣ ከአልባንያ የመጡ ሲሆን በርካታ ናይጄሪያውያንም ይገኙበታል። ከነዚህ 1700 ሴቶች አንድ አራተኛው ወደ ዞልቮዲ የሄዱት የመኖሪያ ፈቃድ ችግር ስለገጠማቸው ነው። አከርማን ስጋቸውን እንዲሸጡ በሚገደዱ ሴቶች የሚገኘው ትርፍ የትየሌሌ መሆኑን ነው የሚያስረዱት። ለዚህም በምዕራብ ጀርመኗ በኮሎኝ ከተማ ለዚሁ ተግባር ክፍል ብቻ የሚያከራይ የአንድ ትልቅ ቤት ባለቤት በቀን ሊያገኝ የሚችለውን ገቢ በምሳሌነት ተናግረዋል። በቀን 135 ዩሮ የሚከፍሉት መቶ ያህል ሴቶች ካሉት በአንድ ቀን ውስጥ 13500 ዩሮ ያገኛል። ይህ ደግሞ በወር 45 በዓመት ደግሞ 4 ሚሊዮን 800 ዩሮ ይደርሳል። እንግዲህ ይሄ የሚገኘው ክፍል በማከራየት ብቻ ነው። ሆኖም ይህ ሰው አከራይ በመሆኑ ብቻ በወንጀል ሊጠየቅ አይችልም። አከርማን በአሁኑ ጊዜ እነዚህ ቤቶች ሌላ ስም እየተሰጣቸው መተዋወቅ መጀመራቸውንም ያስረዳሉ። በአዲሱ ህግ ከጎርጎረሳዊው 2002 ዓ ም አንስቶ በጀርመን ሴተኛ አዳሪነት እንደ ሌሎቹ ሙያዎች በህግ ተፈቅዷል። አሁን ለዚህ ስራ የሚያገለግሉ ቤቶች የሚተዋወቁት እንደ ሰውነት ማፍታቻ ገነት ሆኗል። ለሴቶቹ ግን እነዚህ ቦታዎች ብዙውን ጊዜ ሲኦል ናቸው። አከርማን በቅርቡ የግዳጅ የወሲብ ንግድን ለመከላከል የጸደቀው የጀርመን ሕግም በሰዎች መነገድን ብዙም ሊለውጥ አይችልም ነው የሚሉት። በአዲሱ ሕግ እያወቀ በግዳጅ ሴተኛ አዳሪ የሆኑ ሴቶችን የሚጠቀም አሰሪ እስከ አምስት ዓመት በሚደርስ እስራት ሊቀጣ ይችላል። ሄልጋ ጋየር እንደሚሉት ደግሞ ሕጉ ሌሎች አዳዲስ ጉዳዮችንም በግልጽ አካቷል። በጀርመን የወንጀል ህግ በተለይ በልመና መሰማራትን፣ ወንጀሎችን መፈጸምንና የሰውነት አካላትን የሚመለከቱ ጉዳዮች ተጨምረዋል። ይህ አዲስ ነው። አዲሱ ህግ በጀርመን ወንጀለኛ መቅጫ ህግ ውስጥ መግባትና ተግባራዊ መሆን እንዳለበትም ጋየር ተናግረዋል። በጋየር ግምት ህጉ በዚህ አመት ስራ ላይ ይውላል።